Yeah, yeah, Miracadim's Radio Tabeno. We're very concerned for two reasons. One is that um the needs at least on Somali that I'm yesuban, the holet Mukina በሶማሌ ክልል በድርቅ በተጎዱ ወረዳዎች ያለው ፍላጎት እየጨመረ ነው፣ ያሉን ግብአቶች ደግሞ ውሱን ናቸው። እና ለእነዚህ አዳዲስ ፍላጎቶች ምላሽ ለመስጠት ከመንግሥትና ከለጋሾች ጋር በቅርበት መሥራት አለብን። የዓለም ምግብ ፕሮግራም የኢትዮጵያ ጽሕፈት ቤት ምክትል ዳይሬክተር ሳሚር ዋን ማሊ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ነሐሴ 28 2008 ዓ ም በቅሊንጦ ማረሚያ ቤት ለደረሰው የእሳት ቃጠሎና ጉዳት እስረኞቹም ሆነ የማረሚያ ቤቱ አስተዳደርና ጠባቂዎች በሕግ ሊጠየቁ ይገባል ሲል የኢትዮጵያ ሰብአዊ መብት ኮሚሽን በትላንትናው እለት ላወጣው ሪፖርት በጉዳዩ ተወንጅለው እስር ላይ የሚገኙ ወገኖች ጠበቆቻቸው ደንበኞቻችን ድርጊቱን ያለመፈጸማቸውን ገልጠው የእምነት ክህደት ቃላቸውን ለፍርድ ቤት ሰጥተዋል ሲሉ ተናገሩ። የዚህንም ዝርዝር ይዘናል። ቅድም ስል ያነበብ ነው የተባበሩት መንግስታት የእርዳታ ጉዳይ ቀዳሚ ዜና ሆኖ በሶማሊያም ከፍተኛ የሃይማኖት ሊቃውንት በአገሪቱ የተፈጠረውን አዲስ የአክራሪነት አካሄድ አውግዘዋል። አደገኛ የተባለ አንድ የሶማሊያ ባህር ላይ ዘራፊ ቡድን መሪ ያልተሳካ ሙከራ አድርጎ የገባበት ሳይታወቅ ቀረ የሚሉም ይገኙባቸዋል በዜና ውስጥ። ጤና ስጥልን፣ እንደምናመሻቸው ክቡራትና ክቡራት አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሚያዝያ 3 2009 ዓ ም ስርጭታችን ጋር አስተናጋጆች አሉ ከበደና አዲሱ አበበ፣ አቀናባሪዋ ብርሃን ኃይሉ ከስርጭት መሀንዲሱ ኦልድሪስ ጋር እስከ አራት ሰዓት አብርናችሁ እናመሻለን። በቅድሚያ ዜና እናሰማ። የአስቸኳይ ጊዜ እርዳታ ለሚጠብቁ ተረጂዎች ምግብ ለማቅረብ ከሚያስፈልገው ድጋፍ እስካሁን የተገኘው 50 ከመቶ ብቻ መሆኑን ቅድም ሲል እንዳደመጣችሁት የዓለም ምግብ ፕሮግራም ደብሊውኤፍፒ አስታውቋል። ይህን ለቪኦኤ ያስታወቁት በኢትዮጵያ የፕሮግራሙ ምክትል ዲሬክተር ሳሚር ዋን ማሊ ናቸው። ሳሚር ዋን ማሊ እንዳስታወቁት ቀጣዮቹ ወራት አስቸጋሪ ሊሆኑ ይችላሉ። በእለቱ አብይርስ ዝርዝሩን እናቀርባለን። የሶማሊያ ከፍተኛ የሃይማኖት ሊቃውንት አገሪቱ ውስጥ እየተስፋፋ የመጣውን አዲስ የአክራሪዎች ቡድን ማውገዛቸው ተሰማ። የአልሻባብ አማጽያን አገሪቱን በሽብር ቀውጥ እያደረጉ በስፍራው ጥቃት እያካሄዱ የህግ የበላይነት እንዲስ እንዲሰፍንም መሰናክል እንዳይሰፍንም መሰናክል እየፈጠሩ ባሉበት በዚህ ሰዓት ሶማሊያ ሌላ አክራሪና ጽንፈኛ ቡድን ለማስተናገድ አትችልም ነው ያሉት የሃይማኖት ምሁራኑ። አልሳዲም ቢልሃቅ የእውነት አዋጅ ነጋሪ የሚል ትርጓሜ ያለው ይህ አዲስ ቡድን ባለፈው ሳምንት ነው ታዋቂ በሆኑ የሶማሊያ፣ የኩዌት የግብፅና የሊቢያ እስልምና ምሁራን ይፋ የተደረገው። ሞቃዲሾ ውስጥ በዛሬው እለት በተካሄደው ጋዜጣዊ መግለጫም የአገሪቱ ከፍተኛ የሃይማኖት መሪዎች ይህን አደገኛ ያሉትን ቡድን ማንም እንዳይቀበለው አሳስበዋል። የሶማሊያ ከፍተኛ ሃይማኖት ባለስልጣን ሼክ በሽር አህመድ ሳላድ ስለ ቡድኑ ሲገልጹ ከእኛ በቀር ጻድቅ የለም የሚል ነው ሲሉም ተደምጠዋል። በሌላ የሶማሊያ ዜና አደገኛ ነው የተባለ አንድ የሶማሊያ የባህር ላይ ዘራፊዎች ቡድን መሪ ያልተሳካ ባለፈው ቅዳሜ በአንድ የእቃ መጫኛ መርከብ ላይ ሙከራ ካደረገ በኋላ ተሰውሯል ተባለ። አብዲ ካሪም ሳላህ አውክ ኩምቤ እና ሌሎች ሁለት ዘራፊዎች ለመጨረሻ ጊዜ የታዩት አንዲት ንብረትነቷ የሊባኖስ መሆኗ የተመዘገበች መርከብ ሊሳፈሩ ሲሉ መሆኑ ታውቋል። መርከቧ ውስጥ የቀሩት ሁለቱ ሰዎች ማምለጣቸውን ምንጮች ለቪኦኤ ሶማሊኛ አገልግሎት ተናግረዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጣሊያን ውስጥ የጂ ሰባት ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ወደ ሞስኮ ማምራታቸው ተገለጠ። ቲለርሰና ሩሲያ ለሶሪያው ፕሬዚዳንት በሽር አልአሳድ ያላትን ድጋፍ እንድታቆም ለማሳመን የሰነቁት አቅም ግን ዋሽንግተንና ሎንዶን ካላቸው ጉልበት ያነሰ መሆኑም ተነግረዋል። በጣሊያዋ ሉካ ከተማ ዛሬ ማክሰኞ የተካሄደው የጂ ሰባት አገሮች የሚኒስትሮች ስብሰባ ሩሲያና ሶሪያ ላይ ማዕቀብ ለመጣል የቀረበው ሀሳብ ስምምነት ሰላሳ ያገኝ ቀርቷል። ምክንያት ባለፈው ሳምንት ሶሪያ ውስጥ ሲቪሎች ላይ ኬሚካል ጦር መሳሪያ የተጠቀመ ማን እንደሆነ አስቀድሞ ምርመራ መካሄድ አለበት በመባሉ ነው። በዚህም ቲለርሰን ደስተኛ አልነበሩም። በስብሰባው በኋላ ለጋዜጠኞች ሲናገሩም እንዲህማ ልንቀጥል አንችልም። የሶሪያ ሰላማዊ ሕዝብ መሰቃየት የለበትም። ሩሲያም ሚናዋን ልትለይ ይገባል ነው ያሉት። በሌላ በኩል ደግሞ ሩሲያ ሶሪያን መርዳቷን ታቆማለች የሚል እምነት ያላቸው መሆኑን የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ተናግረዋል። የበሻር አልአሳድ መንግስት ማብቂያ መቃረቡን ለሁላችንም ግልጽ ሆነዋል ያሉት በጣሊያ የጂ ሰባት ሀገሮች ውጭ ጉዳይ ሚኒስትሮች ጉባኤ በመሳተፍ ላይ ያሉት አሁን ወደ ሞስኮ ያመሩት ቲለርሰን ናቸው። በዚህ ላይ የተጠናቀረ ዘገባ አለን። ወደ ኋላ ላይ ይዘን እንቀርባለን። ሌላ በኩል ደግሞ የሶሪያው ፕሬዚዳንት ባሽር አልአሳድ ባለፈው ሳምንት በራሳቸው ሀገር ውስጥ በአማጽያን ቁጥጥር ስር በሚገኝ አካባቢ የኬሚካል ጦር መሳሪያ ጥቃት በማካሄዳቸው ፕሬዚዳንት ዶናልድ ትራምፕ የአየር ድብደባ ማዘዛቸው አይዘነጋም። ሚስተር ትራምፕ በዚህ ሳምንት ደግሞ አንድ የተዋጊ አውሮፕላኖች ተሸካሚ የጦር መርከብ ወደ ሰሜን ኮሪያ መላካቸው ተሰምቷል። ምክንያት መሪው ኪም ጆንግ ኡን ትንኮሳቸውን ያቆሙ ዘንድ መልእክት ለማስተላለፍ እነዚህ በአሜሪካው ፕሬዚዳንት የተወሰዱ ሁለት እርምጃዎች ከአሜሪካ ትቅደም የትራምፕ ፖሊሲ የተቀየረ አንዳሽ ነገር ይኖር ይሆን በሚል ብዙዎችን አስገርሟል። ከዜናው በኋላ መጽሔት ዘገባ ያክልበታል። ሶሪያ ውስጥ በተተኮሰ አዳፍኔ ሁለት የሩሲያ አገልግሎት ባልደረቦች ሲገደሉ ሶስተኛው በጠና መቁሰሉን የሩሲያ መከላከያ ሚኒስትር ዛሬ አስታወቀ። የሰለጠኑ ሩሲያውያን አገልግሎት ባልደረቦች ሶሪያን ሰራዊት በማሰልጠን ተግባር ላይ እንዳሉ በሽምቅ ተዋጊዎች ጥቃት እንደደረሰባቸው ነው መከላከያ ሚኒስቴሩ ከኢንተርፋክስ የዜና ወኪል ያገኘውን መረጃ ጠቅሶ ይፋ ያደረገው አደጋ የደረሰባቸው ወታደሮች በሶሪያ ጦር ኃይል ውስጥ በነበረው የሩሲያ ጦር ሰራዊት ውስጥ ተቀላቅለው በማገልገል ላይም እንደነበሩ ተገልጧል። ጥቃቱ መቼና የት አካባቢ እንደተካሄደ አልተገለጠም። የአሁኑ መሀዝ እስከ ዛሬ ሶሪያ ውስጥ የሞቱትን ወይም የተገደሉትን የሩሲያ ወታደሮች ቁጥር ሀያ ዘጠኝ አድርሶታል። እስላማዊ ነውጠኛ ቡድን ኢራቅ ውስጥ የነበረውን ይዞታ እያጣና በአሁኑ ወቅትም ከአገሪቱ መሬት ሰባት ከመቶ ብቻ እንደሚቆጣጠር አንድ የኢራቅ ወታደራዊ ቃል አቀባይ አስታወቁ። ብርጌዳር ጀኔራል ያህያ ራሱል እንዳስታወቁት ቡድኑ ኢራቅ ውስጥ በገነነበት እንደ አውሮፓ አቆጣጠር በ2014 ዓ.ም አርባ ከመቶ የሚሆነውን መሬት ይቆጣጠር ነበር። አይሲስ ሞሱልን እንደ አውሮፓ አቆጣጠር በ2014 በተቆጣጠረበት ጊዜ ይዞታውን ወደ ሶሪያ ጭምር ያስፋፋ ቢሆንም አሁን ግን ጣምራው ጦር አያሌ ይዞታውን እያስለቀቀው እንደሆነ ቃል አቀባዩ ጨምረው ተናግረዋል። እንደ አውሮፓውያን የዘመን አቆጣጠር በ2016 ዓመተ ምህረት ሰዎችን በሞት መቅታት በሌሎች አገሮች እየቀነሰ በመጣበት በአሁኑ ወቅት ቻይና አንደኛ ሰውን በሞት ቀጭ አገር መሆኗን የዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል አስታወቀ። ጥፋተኛን በሞት መቅጣትን የሚቃወመው አምነስቲ በዚህ ቅጣት የሚተማመኑትን ሀገሮች በደረጃ አስቀምጧል። ቻይና፣ ቤላሩስና የቪየትናም መንግስታት ይገኙበታል ከቀዳሚው ጎራ። በመጨረሻም የተባበሩት መንግስታት ድርጅት የኖቤል ተሸላሚዋ ማላላ ዩሳፍ ዛይን በልጃገረዶች ትምህርት ልዩ ትኩረት የሰላም መልእክተኛ እንድትሆን ተሰየመች። ትናንት ሰኞ በመንግስታቱ ድርጅት ዋና ጽሕፈት ቤት በተካሄደውና በዓለም ዙሪያ በፌስቡክ እንዲሁም በዩቲዩብ በተላለፈው ስነ ስርዓት ላይ ዋና ጸሐፊ አንቶኒዮ ጉተረስ የ19 ዓመቷን ወጣት ማላላን ሲቀበሉ አንቺ ጀግና ብቻ ሳትሆኝ እጅግ በጣም ቆራጥ እና ደግ ሰው ነሽ ብለዋታል። ዜናው አበቃ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበንን በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22 እና በ25 ሜትር ባንድ እየተሰራጨ እንዲሁም በአጭር ሞገድ እስከ አራት ሰዓት ናይል ሰዓት ላይ የሚተላለፋል። እንቆያለን። አብራችሁን ቆዩ። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አቪርስ ነው። ከዛ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን እናስታውስ። ደረት ላይ የሚሰማ የህመም ወይም የስቃይ ስሜት ምንነትና ምልክቶቹ አሳሳቢነቱና የሕክምና አማራጮቹን በተመለከተ ሙያዊ ትንታኔ የሚሰጡን የሳምባና ከእንቅልፍ ጋር የተዛመዱ የጤና እውከቶች ልዩ ሐኪም ጋብዘናል። በሐኪሙን ይጠይቁ ጠብቋቸው። አሁን ወደ ቀዳሚው የዕለቱ አቪርስ የአስቸኳይ ጊዜ እርዳታ ለሚጠብቁ ተረጂዎች ምግብ ለማቅረብ ከሚያስፈልገው ድጋፍ እስካሁን የተገኘው 50 ከመቶ ብቻ መሆኑን የዓለም ምግብ ፕሮግራም አስታውቋል። በኢትዮጵያ የፕሮግራሙ ምክትል ዳይሬክተር ሳሚር ዋን ማሊ ለአሜሪካ ድምፅ እንዳሉት ቀጣዮቹ ወራት አስቸጋሪ ሊሆኑ ይችላሉ። ዳይሬክተሩ ሳሚር ዋን ማሊን ቀብሪ ድሃር ውስጥ ያነጋገራቸው ዘጋቢያችን እስክንድር ፍሬው ነው። ተከታዩን ልኮልናል። በአዲስ አበባ ከሚገኘው የአሜሪካ ኤምባሲና ከዩኤስኤአይዲ የስራ ኃላፊዎች ጋር በድርቅ የተጎዱ የኢትዮጵያ ሶማሌ ክልል አካባቢዎችን ከጎበኙ በኋላ ነው በኢትዮጵያ የዓለም ምግብ ፕሮግራም ምክትል ዳይሬክተር ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉት። ምክትል ዳይሬክተሩ ሳሚር ዋንማሊ እንዳሉት ለተረጂዎች ለመድረስ በእጃቸው ያለው አቅርቦትና የሚያስፈልገው የድጋፍ መጠን አለመመጣጠን አሳሳቢ ነው። በጣም ያሳስበናል። በሁለት ምክንያቶች፣ በሶማሌ ክልል በድርቅ በተጎዱ ወረዳዎች ያለው ፍላጎት እየጨመረ ነው፣ ያሉን ግብአቶች ደግሞ ውሱን ናቸው እና ለእነዚህ አዳዲስ ፍላጎቶች ምላሽ ለመስጠት ከመንግስትና ከለጋሾች ጋር በቅርበት መስራት አለብን። መፍትሄ የሚሆኑ በርካታ አማራጮችን ማየት፣ አንደኛው ያሉንን ውሱን አቅርቦቶች የበለጠ እርዳታ ለሚያስፈልጋቸው አካባቢዎች ቅድሚያ በመስጠት ማከፋፈል፣ ሁለተኛው ደግሞ የክልሉና የፌዴራሉ መንግሥት አሁን ያሉንን ግብአቶች እንዴት የተሟሉ ሊያደርጓቸው እንደሚችሉም መመልከት ነው። ሦስተኛው ደግሞ ለጋሾች በፍጥነት የበለጠ ድጋፍ እንዲያደርጉ መጠየቅ ነው። ባለፈው ታኅሳስ ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነድ በሶማሌ ክልል የሚገኙትን ጨምሮ አምስት ነጥብ ስድስት ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ጠቁሟል። ይህ ሰነድ ግን አንዳንድ ታሳቢዎችን ከግምት ያስገባ ነው። ይህንን ያስታወሱት ሚስተር ሳሚር ዋንማሊ ለምሳሌም በቀጣይ እንዲኖር የሚጠበቀው ወቅታዊ ዝናብ ካልመጣ ነገሮች ሊወሳሰቡ እንደሚችሉ ተናግረዋል። ሁለተኛ በማለት ከረጅም ጊዜ አንጻር እንደሚያሳስባቸው ያብራሩት ይህንን ነጥብ ነው። ከረጅም ጊዜ አንጻር በአርብቶ አደር አካባቢዎች የሚጠበቀው የጎህ ዝናብ ካልመጣ፣ በደጋማ አካባቢዎች ደግሞ የበልግ ዝናብ ካልቀጠለ ከባድ ቀውስ ሊያጋጥመን ይችላል። ከፍተኛ የምግብ አቅርቦት ጥያቄም ይኖራል። አሁን በአስቸኳይ ጊዜ እርዳታ መጠየቁ ላይ የተመለከተውና ለተረጃዎች ምግብ ለማዳረስ የሚያስፈልገው ወደ 600 ሚሊዮን ዶላር ነው። አንተም እንዳልከው ከዚያ ውስጥ ያገኘነው ወደ ግማሽ የሚሆነውን ነው። ከለጋሾች ድጋፍ ከተገኘ በኋላ ምግቡን ለማምጣት በአማካኝ ሦስት ወር ያስፈልጋል። እናም ያጠረ ጊዜ ነው ያለው። ይህ ሁኔታ የዓለም የምግብ ፕሮግራምን ከመሳሰሉ ተቋማትና ከለጋሾች በመንግሥት መሪነት የጋራ ምላሽ ይጠይቃል። እናም ደረጃ በደረጃ የሚተገበር የተለያየ ምላሽ እንደሚያስፈልግ ነው ምክትል ዳይሬክተሩ የተናገሩት። በቅድሚያና ወዲያውኑ የአስቸኳይ ጊዜ እርዳታ ማድረግ፣ ከፌዴራልና ከክልል መንግሥታት ጋር ደግሞ ለረጅም ጊዜ በሚሆን መንገድ ለአርብቶ አደሮች የሚደረገው ድጋፍ ላይ መስራት በምክትል ዳይሬክተሩ ከተጠቀሱት መካከል ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ነሐሴ 28 2008 ዓ ም በቅሊንጦ ማረሚያ ቤት ለደረሰው የእሳት ቃጠሎና ጉዳት እስረኞቹም ሆነ የማረሚያ ቤቱ አስተዳደርና ጠባቂዎች በህግ ሊጠየቁ ይገባል በሚል የኢትዮጵያው ሰብአዊ መብት ኮሚሽን በትናንትናው ዕለት ይፋ ላደረገው ሪፖርት በዚሁ ጉዳይ ተወንጅለው እስር ላይ የሚገኙ ግለሰቦች ድርጊቱን ያለመፈጸማቸውን የህግ ጠበቆቻቸው ገልጠው፣ የእምነት ክደት ቃላቸውንም ለፍርድ ቤት መስጠታቸውን ተናግረዋል። የማረሚያ ቤቱን ምላሽ ማግኘት አልቻልንም። ጽዮን ግርማ ሁለት ጠበቆች አነጋግራ ተከታዩን ይዛ ቀርባለች። የሰብአዊ መብት ኮሚሽኑ የምርመራ ሪፖርት የሚያስረዳው ለደረሰው ቃጠሎ መነሻ ምክንያት በእስር ቤቱ የአስተዳደር አካላት በአተት በሽታ ምክንያት ከቤተሰብ ምግብ አይገባም የሚል ማስታወቂያ መለጠፉ እንደሆነ ገልጾ፣ እሳቱን ያቀጣጠሉት ደግሞ ቀደም ሲል ተደራጅተው የነበሩና በከባድ ወንጀል የተጠረጠሩ ሰዎች ናቸው ይላል። እሳቱ ከተቀጣጠለ በኋላም አስራ ሁለት እስረኛ ላይ በር ዘግተው አቃጥለዋል። በፌሮ ብረትም መጥተው አንድ ሰው ገድለዋል ብሏል። አደጋው ከደረሰ በኋላ ደግሞ የማረሚያ ቤቱ ጠባቂዎች ወደ እስረኛው ተኩሰዋል። በዚህም ሁለት ሰው በጥይት ገድለው ስምንት ሰው አቁስለዋል። አስለቃሽ ጭስም ወደ እስረኛው ለቀዋል የሚል ነበር። እንዲሁም እስረኞቹ ከአደጋው መትረፍ በማይችሉበት ሁኔታ ተቃጥለውና ከስለው ሕይወታቸው አልፏል ብሏል። በተጨማሪም ተቀጣጣይ ነገሮች ወደ እስር ቤቱ እንዳይገባ ቁጥጥር አላደረጉም ብሎ የማረሚያ ቤቱን ጠባቂዎችና ትእዛዙን የሰጡት በህግ ሊጠየቁ ይገባል ብሏል። በቂሊንጦ የእሳት ቃጠሎ ተጠርጥረዋል በሚል 38 እስረኛ ተከሳሾች በአንድ መዝገብ 121 እስረኛ ተከሳሾች ደግሞ በሌላ መዝገብ፣ በአጠቃላይ በሁለት መዝገብ ተከሰው ፍርድ ቤት በመቅረብ ላይ ናቸው። በ38 ሰዎች ዝርዝር ውስጥ ከተከሰሱት የሁለቱ ጠበቃ የሆኑት አቶ ሰኢድ አብደላን ስለ ሪፖርቱ ጠይቂያቸው ነበር። ተከሳሾቹ ከዚህ በፊት በነበረው ቀጠሮ የእምነት ክደድ ቃላቸውን ሰጠው አሁን ምስክር ለመስማት ከግንቦት ሀያ አራት ባሉት ጊዜያቶች ውስጥ የአንዳንዱ ምስክር እንዲሰማበት ነው የተቀጠረው። ያለው ሁኔታ ተከሳሾቹ ድርጊቱን ያለመፈጸማቸውን፣ ድርጊቱን የፈጸመውን ሰው ያዩ መሆኑን በአብዛኞቹ ተናግረዋል። ድርጊቱ በምን አይነት ሁኔታ ተፈጸመ፣ እንዴት ተፈጸመ፣ ማን ፈጸመው የሚለውን እኛ ምስክር ልሆንነውን የሚገባን ሰዎች እንጂ ልንከሰስ የሚገባን ሰዎች አይደለንም። ተመርጠን አማራ የሆነው ግንቦት ሰባት ተብሎ ሙስሊም የሆነው አልሸባብ ተብሎ እንደዚሁም ኦሮሞ ነው ተብሎ ተመርጠን ነው እዚህ ውስጥ የተካተት ነው እንጂ ድርጊቱን አልፈጸምንም፣ ድርጊቱን ማን እንደፈጸመ እናውቃለን ብለው ቃራቸውን ሰጠዋል። ፍርድ ቤቱም አቃቢ ሕግ አስተያየት እንዲሰጥበት አድርጎ አቃቢ ሕግም ተከሳሾቹ ክሱን የካዱ በመሆኑ ምስክር አለኝ፣ ምስክሮቼን አሰማለሁ ብሏል። ያው ይሄ በተቀጠረበት ሁኔታ ነው የሰባዊ መብት ኮሚሽን መግለጫ ያወጣው። ያ ሪፖርት ነው። እኛ በሪፖርት ደረጃነት ነው የምናየው። ከፍርድ ቤቱ ጉዳይ ጋር ያው የሚገናኝ ነገር አይደለም በአጠቃላይ በታሳሪዎች የተፈጸመ መሆኑን የሚገልጽ እንጂ እነከሌ ናቸው ብሎ ያው በዝርዝር ያለ ያወጣው ነገር ስለሌለ እኛም ሪፖርቱን የምንቃወምበት ወይም ደግሞ እኛን ጥፋተኛ አድርጎናል ከፍርድ በፊት የምንልበት ሁኔታም አይኖርም። ተከሳሾቹ ያው ምስክር ተሰምቶባቸው ፍርድ ቤቱ የፍርዱን ሂደት ካየ በኋላ የሚወስነው ጉዳይ ነው። አቃቤ ሕግ በተከሳሾቹ ላይ ያቀረበው ክስና የሰብአዊ መብት ኮሚሽን ያቀረበው ሪፖርት ላይ ያለውን ልዩነት እንዲያስረዱኝ ለአቶ ሰኤድ ጥያቄ አቅርቤላቸው ነበር። አጭር ጊዜ ውስጥ እንደተደራጁ ነው የሰብአዊ መብት ሪፖርት የሚያሳየው። ክሱ ላይ ግን ከሁለት ሺ ስምንት ጥር ጀምሮ በህቡ ተደራጅተው ውስጥ ግንቦት ሰባት ኦነግና የአልሸባብ ተወካይ ሆነው እንዳስፈጸሙ ነው ክሱ ላይ የተጠቀሰው ግን መደራጀታቸውን በመግለጽ መኩል የሰብአዊ መብት ኮሚሽን የሰጠው መግለጫ እና ክሱ ላይ ያለው ነገር መደራጀቱን ያሳያል በክሱ ላይ የተጠቀሰው ይህንን አጋጣሚ ተጠቀሙ እንጂ የተደራጁት ከጥር ሁለት ሺህ ስምንት ጀምሮ ነው ነው ይህን ለማድረግ አጋጣሚ ሲጠብቁ ነበር በዚህ አጋጣሚ ይህንም ፈጽመውታል የሚል ነው ክሱ ላይ አቶ ሰኢድ በፍርድ ቤት የተያዘን ጉዳይ ዝርዝር ነገር ውስጥ ገብተው ለመናገር እንደሚያስቸግራቸው ገልጸዋል። ከዚህ ቀደም በነበረው ቀጠሮ ተከሳሾቹ የእምነት ክህደት ቃላቸውን ከሰጡት የተወሰኑትን እንዲነግሩን ጠይቄያቸው ነበር። አንድ ተከሳሽ ቄስ ነበርኩኝ፣ ቄስ ትምህርት ቤት ውስጥ ነኝ፣ የአንድነት ፓርቲ የሕዝብ ግንኙነት ኃላፊ ነበርኩኝ ጎንደር ውስጥ። እኔ ቄስ ቤት ውስጥ ላደግኩኝ እንዲህ አይነት ድርጊት ለመፈጸም ያለኝ ታሪኬም የሃይማኖት ጥብናዬም የሚፈቅደው አይደለም። ግን ይሄኛውን ድርጊት የፈጸሙትን ሰዎች ደግሞ ሰዎች አለው ማን እንደሆነ በምን አይነት ሁኔታ እንደተፈጸመ፣ ብዙ ሰዎች የተገደሉት በጥይት ነው እያየን አይናችን ላይ አብረን የነበርናቸውን አብረን የታሰር ናቸውን የምንተሳሰበውን ጓደኞች ነው ገደላቸው የተባል ነው። ስለዚህ ይህ ፍጹም ሀሰት ነው የሚል አስተያየት ሰጧል። እንዲሁም አንድ ሌላ ተከሳሽ ለኢትዮ ኤርትራ ጦርነት በነበረ ጊዜ ወታደር የነበረ የተዋጋ መሆኑን ገልጾ ያደግኩበት እኔ ለሀገሬ ሀገሬንም ሞድ ለሀገሬ የታገልኩኝ ሰው ነኝ። ሀገሬን ያገለገልኩኝ ሰው ነኝ። ዜጎቼ ላይ እንዲሚፈጽም አይደለሁም። ይህ ስብና የለኝም። መንግስት እንዲህ አይነት ሰዎች ሰብአዊ መብት ጥሰት ዜጎች ላይ እንደሚፈጽም ሳውቅ በመቃወሜ ምክንያት ታስር ያለው አሁንም ደግሞ ውስጥ ሙኜ ሰብአዊ መብት ጥሰት መኖሩን ስለምቃወም ባልሰራሁት ስራ ገደልክ ተብያለሁ። የገደሉ ሰዎችን አጋልጣለሁ በምልበት ጊዜ ገደልክ አቃጥላል ተብዬ ተከስሻለሁ። የሚል ረዘም ያለ ንግግር ያረጉ ሰዎች አሉ። ከሁለቱ መዝገቦች ወደ ሀያ ስድስት የሚሆኑ እስረኞች ጠበቃ የሆኑት አቶ ወንድሙ ኢብሳን በዚሁ የኢትዮጵያ የሰብአዊ መብት ኮሚሽን ሪፖርት ላይ አስተያየት እንዳላቸው ጠይቄያቸው ነበር። ሪፖርት እዛው በፍርድ ቤት እስከ ተያዘ ድረስ ፍርድ ቤቱ አንድ ነገር እስከምል ድረስ አስቀድሞ ይ ነው ያ ነው ማለት አይቻልም። ነገር ግን ከህግ አንጻር እና ከተጨባጭ ሁኔታ በመነሳት በኢትዮጵያ ውስጥ ከሚገኙት ማረሚያ ቤቶች እጅግ ከፍተኛ ጥበቃ የሚደረግለት የቃልቲ እስር ቤት ነው። ይሄ ቅሊንጦ የሚባለው ቃልቲ እስር ቤት ስላለ አንድ ቅርንጫፍ ነው። ካልሲ ጭምር ከፍተኛ በጽሁፍም ጭምር ነው። በእስር ቤቱ በር ላይ ከፍተኛ ጥበቃ የሚደረግለት በሚባለው እስር ቤት ላይ እንዴት ተደርጎ ነው በእስረኞች ሰዎች በኩል ሪፖርቱ የገለጸው ነገር የአላሳመነኝም። ምክንያቱም ቤተሰብ እሁድና ቅዳሜ ታሳሪዎቹን በሚጠይቁበት ጊዜ ጅጋዊ የተከሰሱበትን ወረቀት እንኳን ወዲህ ወደ ውስጥ ወደ ውጭ ማስገባት ማስወጣት አይቻልም። በቃሉ እንኳን ተወሰነ ንግር አድርጎ ምግብ ብቻ ተቀባብሎ ነው የምለያዩት። እና እንዲህ አይነት ጥብቅ ሁኔታ ባለበት ማረሚያ ቤት አሁን ሪፖርቱ ላይ የተገለጸው ነገር በእውነቱ አላሳመነኝ። በዚህ እስር ቤት ውስጥ ያሉ ሰዎችም አራት አረሳስ ይጠበቃሉ ሁለት ተቀን ይጠበቃሉ ስለዚህ እስረኞቹ የተባለውን ነገር እንዴት እንደሚያደርጉ እግዚአብሔር ከሚያውቅ በቀር ሪፖርቱ እኔም በባኩሎ እንድገል እንደዚህ ባላሞ አላሳመነ አቶ ወንድሙ ኢብሳ እነዚህ እስረኞች ፍርድ ቤት በቀረቡበት ወቅት ለፍርድ ቤቱ ሰጥተውት የነበረውን የእምነት ክህደት ቃል እንዲህ ያስታውሳሉ አንድ ሁለት ነገር ልትያስልኝ ተከሳሾቹ ከመቶ ሃያ አንዱም ሰዎች ሰላሳ ስምንቶቹም ሰዎች በተለያዩ ቀጠሮች ላይ ሲቀርቡ ግድያውን አልፈጸምንም። ግድያውን የፈጸሙት የሰዎች ስም እየጠሩ ኢገሌ ኢገሌ የሚባል ነው። ይኸውና እዚህ ቤት ውስጥ ተቀምጠዋል። እነዚህ ሰዎች ይጠየቁልን፣ ይጠርጠሩልን፣ ይመርመሩልን። እኛ አልገደልንም። ሰዎቹን የገደሉት እነገሌ ናቸው። ተደብድበን፣ ተጠቅጠን በጉልበት ነው እመኑ ተብለን የፈረምነው ፊርማችንን ተቀበልን ሊኖር አይችልም በፍጹም እኛ ከዚህ ነጻ ነን። በፍጹም አላደረግንም ነው የምሉት። ሱም በኋላ ደግሞ አንድም እንዳይመረመር ተደርጓል። ዝመመሩ ኖሮ በእሳት የሞተው እና በጥይት የሞተው ይታወቅ ነበረ። ይሄ እንግዲህ ያ የፈጸሞ ሌላ አካል ነው። እነሱ ለሰው ስም ይጠራሉ። እኔ ያው መጥራት ለሕጉ አይመቸኝም እንጂ ተከሳሾቹ ከዚህ ቀደም ፍርድ ቤት በቀረቡበት ወቅት ድርጊቱን አልፈጸምንም እንዲያውም እጅግ ዘግናኝ የሆነ ድብደባ ተፈጽሞብናል በማለት ለፍርድ ቤቱ አቤቱታ ማቅረባቸውን ጠቅሰን መዘገባችን ይታወሳል። በትላንትና እውነት የትንታኔ ክፍለ ጊዜ ይቀጥላል። አድማጮቻችን፣ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሶሪያውን መሪ ባሺር አልአሳድን ለመቅጣት ባለፈው ሳምንት የአየር ድብደባ ማዘዛቸው ይታወቃል። ሚስተር ትራምፕ ያን ትዕዛዝ ያስተላለፉት የሶሪያ ፕሬዚዳንት በራሳቸው አገር ውስጥ በአማጽያን ቁጥጥር ስር በሚገኝ አካባቢ የኬሚካል ጦር መሣሪያ ጥቃት አድርሰዋል ተብሎ በመጠርጠሩ ነው። ፕሬዝዳንት ትራምፕ በዚህኛው ሳምንት ደግሞ ለሰሜን ኮሪያው መሪ ለኪም ጆንግ ኡን መልእክት ለማስተላለፍ አንድ ተዋጊ አውሮፕላኖች ተሸካሚ የጦር መርከብ ወደ አካባቢው አሰማርተዋል። እነዚህ በአሜሪካው ፕሬዚዳንት የተወሰዱ እርምጃዎች ሁለቱም ብዙዎችን አስገርመዋል። እናም ሚስተር ትራምፕ አሜሪካ ትቅደም የሚለውን የውጭ ፖሊሲያቸውን እየቀየሩ ነው። የአሜሪካ ድምፁ ቢል ጌሎ በዚህ ላይ ዘግቦ ሰለሞን ክፍሌ ሊያቀርብ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት መቶ ጊዜ ያህል የገቡትን ቃል ነው ባለፈው ሳምንትም የደገሙት እኔ የዓለም ፕሬዚዳንት አይደለሁም መሆንም አልፈልግም እኔ የዩናይት ስቴትስ ፕሬዚዳንት ነኝ እናም ከአሁን ወዲያ አሜሪካ ትቅደም ነው ምለው ትራምፕ ይህን ከተናገሩ ከሳምንት በኋላ ግን አሜሪካ ፍርስት ወይም አሜሪካ ትቅደም የሚለው ፖሊሲያቸው በሌሎች የዓለም አገሮች ውስጥ በተፈጠሩ ችግሮች ምክንያት ተቀይሯል። በሶሪያ የሚጠረጠረው የኬሚካል ጦር መሣሪያ ጥቃት በባሻር አልአሳድ መንግሥት ላይ የአየር ድብደባ ለማካሄድ አነሳስቷቸዋል። በእስያ ደግሞ የዩኤስኤስ ካርል ቪንሰን ጦር መርከብ አቅጣጫውን ወደ ሰሜን ኮሪያ አዙሮ ቀስፏል። ይህ ደግሞ ለአምባገነኑ መሪ ለኪም ጆንግ ኡን ጠንካራ መልእክት ያስተላልፋል። ወዲህ ወደ ዋይት ሃውስ ቤተ መንግሥት ስንመለስ የትራምፕ ካቢኔ መናወጡን እናገኛለን። የፕሬዚደንት ትራምፕ ብሔርተኛው አማካሪ ስቲቭ ባነን በብሔራዊ ጸጥታ ካውንስል ውስጥ ከነበራቸው ከፍተኛ ቦታ ተነስተዋል። እርምጃውን ብዛት ያላቸው የተለያዩ የውጭ ፖሊሲ ባለሙያዎች ያወድሰውታል። እንዲያውም አንዳንዶቹ ትራምፕ ይበልጥ ወደ ጣልቃ መግባት የውጭ ፖሊሲ እያመሩ ነው ማለት ነው ሲሉ ጠይቀዋል። በትራምፕ የሽግግር አመቻች ቡድን ውስጥ የሠሩት ጄምስ ካራፋኖ ግን ሁኔታውን በዚህ መልክ ማየቱ ስህተት ነው ይላሉ። የጣልቃ ገብ የውጭ ፖሊሲ ጉዳይ አይመስለኝም። ፕሬዚዳንቱ ማሳየት የፈለጉት የዩናይት ስቴትስ ፍላጎቶች ከተገፉ ጣልቃ ለመግባት ፍላጎት ያላቸው መሆኑን ለማሳየት ነው። በስካይፕ አማካይነት ይህን መልእክት ያስተላለፉት ካራፋ ነው። ይህ በትራምፕ የተወሰደ እርምጃ በዓለም ዙሪያ ችግሮች ሲፈጠሩ ኃይል ለመጠቀም ያቅማሙ ከነበሩት የቀድሞ ፕሬዝደንት ባራክ ኦባማ ተቃራኒ ነው ብለዋል። ጆርጅ ደብሊው ቡሽ ደግሞ ያበዙታል ተብለው ይከሰሳሉ፣ ጣልቃ መግባቱን ለማለት። የትራምፕ አስተዳደር ባለሥልጣናት በበኩላቸው ሲናገሩ በሶሪያ ላይ የተካሄደው የአየር ድብደባ የአመራር ለውጥ ለማድረግ ወደ ነበረው ፖሊሲ መቀየሩን አያመለክትም ብለዋል። ፒጄ ክሮሊ በኦባማ አስተዳደር የቀድሞው የውጭ ጉዳይ መስሪያ ቤት ባለሥልጣን እንዲህ ብለዋል። ፕሬዚደንት ትራምፕ ወዝ ኤሌክትድ ቱ ፊክስ ፕሬዚዳንት ትራምፕ የተመረጡት የአሜሪካን ችግሮች ለማቃናት ወይም ለማቅለል ነው፣ የሶሪያው ችግር እንዲወገድ አይደለም የተመረጡት። ለዚህም ነው ዋይት ሀውስ ወታደራዊ እርምጃ መፍትሄ እንደማይሆን የጠቁመው። ምንም አይነት ወታደራዊ እርምጃ መፍትሄ በማይኖር የእርስ በርስ ጦርነት ውስጥ ዩናይትድ ስቴትስን ይበልጥ ጣልቃ እንድትገባ ፍላጎት አይኖራቸውም። የቤተ መንግስቱ ቃል አቀባይ ሻን ስፓይሰር በበኩላቸው ባለፈው ሳምንት የተወሰዱ እርምጃዎች ክፉኛ ተጋነዋል። በካቢኔው ውስጥ ተደረገ ተብሎ የተዘገበው ለውጥም ስህተት አለበት ብለዋል። በአሁኑ ሰዓት የተናጋው ነገር ዋሽንግተን ውስጥ የሚደመጠው ሁኔታ ብቻ ነው ሲሉ ሻን ስፓይሰር በካቢኔው ውስጥ የተካሄደውን የለውጥ ሪፖርት አቅለውታል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት በ19፣ በ22 እና በ25 ሜትር ባንድ ይቀጥላል። እንዲሁም በናይል ሰዓት እንሰማለን። አብራችሁን እስከ ምሽቱ አራት ሰዓት ቆዩ። 2022059942 የውስጥ መስመር 14 ደውላችሁ ስታበቁ እኛ የተቀበልናቸው አስተያየቶች እንደገና ወደ እናንተ ሊሰሙ ነው። ጀነራል ጃጋማ ኬሎ ጀግና ኢትዮጵያዊ ነፍስ ይማር እያልኩኝ እንዲሁም በግብፅ የኦርቶዶክስ እምነት ተከታዮች ላይ በሆሳዕና በዓል ላይ በደረሰባቸው የአሸባሪዎች ጥቃት ጥልቅ ሀዘን ተሰምቶኛል። በስነት ግብፅ ስለነበርኩኝም ሀዘናችሁ ሀዘናችን ነው። ምኛን ሰማዕታት አክሊል ያቀዳጅልን ሟች ቤተሰቦችን መጽናናትን ይስጥልን። እንዲሁም ሀብታሙ አያሌው እንኳን ተወለድክ እላለሁ በውስጥ በአንተ ውስጥ ራሴን ስላየው። ኢትዮጵያና ህዝቧን እግዚአብሔር ይባርክ። ዩ ኤች መልዕክቴን እንደምታስተላልፉልኝ ባለሙሉ ተስፋ ነኝ። ገና አሁን አመሰግናለሁ። ሀይ ቮይስ ኦፍ አሜሪካን እንደምንዋላቸው እንግዲህ በተለያዩ በአፍሪካ ሀገሮች ድርቅ እንደተከሰተ እየተናገራችሁ ነው። በምስራቅ አፍሪካ በኢትዮጵያ፣ በጅቡቲ፣ በሶማሌ ከዛም አልፎ ወደ ሳውዙ ስኖር ደግሞ ወደ እነ ዚምባብዌ በዌስቱም በኩል ወደ እነ ናይጄሪያ ደርሷል። ግን አንድ ያልገባኝ ነገር እና መጠየቀው ነገር ቢኖር በዚህ በድርቅ ኤርትራ አልተጠቃችም ወይ? አንድ ቀንም በዚህ ዜና ስትሰሩ ወይም ስትናገሩ ሰምቼ አላውቅም። ድርቅ በህዝቡ ላይ ባይገባ በከብቱ በእንስሳቱ ላይ አልገባም ወይ? ይህን ዜና ባካቸው ዘግቡልን ባካቸው ያለው ዜና እስኪ አስረዱኝ። ማወቅ ፈልጌ ነው። ኤርትራ በድርቅ ተመታለች አልተመታችም? አመሰግናለሁ። የዘወትር አድማጫቸው ከቨርጂኒያ ጤና ስትልኝ። የኩያ አዘጋጆች እንደምላላችሁ የዘወትር አድማጫችሁ ነኝ። ታይቶም ተሰምቶ የማያውቅ የቤተሰብ አባል የሆነውን አህያ አርዶ በመላክ የውጭ ምንዛሬ ለማግኘት የሚደረገው ነገር እጅግ የሚዘገንን ነው እግዚኦም የሚያሰኝ ነው። ይህ ነገር ሲደረግ የሃይማኖት አባቶች የት ናቸው? ይሄ ነገር መደረግ የለበትም እንኳ አይሉም፣ አያወቅቱም። እኔ በበኩሌ ኢትዮጵያ ስሄድ የምወደውን ጥሬ ስጋ ምበላ አይመስለኝም። ይሄ ቄራ በአስቸኳይ መዘጋት አለበት ላለው አመሰግናለሁ። ተስፋዬ ነኝ ከአሜሪካ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ባቀረብናቸው ፕሮግራሞች በተሰሙ ዝግጅቶቻችሁ ላይ ያላችሁን አስተያየት ላኩ፣ ጻፉ፣ ደውሉ፣ ተሳተፉ። አዲሱ እዚህ ግድም ፋታ የሚወሰድበት ነው። ሰሞኑ ግን ታዲያ ሙዚቃ ነው እና የሙዚቃ እንዳልሆነ በተለይ በክርስትና እምነት ተከታዩ ዘንድ ይሄ ሳምንት የምንድን ነው? ከዋናው ጥያቄ ዋናው ባለጉዳይ ደርሶ የሁላችንም ጉዳይ ሳይሆን ይቀራል የተሻለ ቀርበዋለ ከሊብያ ነው ። ሁዳዴ ወይም በአርባ ጾም ጊዜ እቺ ለፋሲካ አንድ ሳምንት ሲቀራት ያለት ሳምንት ሕማማት ይባላል። ሰሙነ ሕማማት ይባላል። የጌታን ሕመም፣ ስቃይ፣ መከራ የሚታሰብበት ነው እና እሱን ሙዚቃ ሙዚቃ ነው የምትጫወተው ወይስ ምንድን ነው? ጥያ ላጫወት አልፈለግኩም ሙዚቃ እንደማይጫወት በደንብ እግረ መንገድህን አሁን በጀመርከው እንድትነግር እና ወደ መረጥ ነው ሙዚቃ ሳይሆን፣ ይገርማል። ድሮ አዲስ አበባ ትዝ ይለኛል በሁዳዴ ሬዲዮ ሁሉ አይጫወትም ነበርና፣ ይገርማል። አሁን እንደዛ አሁን እዛ ድረስ የሚሄድ አይመስለኝም። ግን ለአድማጮቻችን አክብሮት የክርስትና እምነት ተከታዮች ለሆኑ አድማጮቻችን ተገቢውን ቦታ ለመስጠት እንደ ሰሞኑ ሁሉ ሰሞኑ ሕማማት ነው እና የበገና ብዙ ጊዜ በጾም ውስጥ የሚጫወተውን ሙዚቃ ነው የምርጥ ነው። አለሙ አጋ ናቸው የሚጫወቱት።

አድነን እንጂ ከሞት። ይህችን መንግሥት የማያገኛት እልፈት ጌትነትም፣ ከሃሊነትም ክብርም ናቸውና ያንተ ገንዘቦች ሁሉም ለዓለም ወላለም ዓለም አሜን። የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባርያሽ ልብሴን ስታጠቅ ስፈታ ሰላም ልሽ ይገባኛል ጧት ማታ። ማርያም ሆይ እመቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሱ ሁሉንም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማሕፀንሽ ፍሬም እንደ ቀድሞ ከአምላክ ነው ዛሬም፣ እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከስጋይ ስጋ ነሳ። አድማጮች አሁን ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ሆናል። የዓለሙ አጋን የበገና ድርድራ ነበር የሰማችሁት። አሁን የምሽቱን ዋና ዋና ዜና ባጭሩ እናሰማ ሩሲያ ሶሪያን መርዳቷን ታቆማለች የሚል እምነት ያላቸው መሆኑን የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ተናገሩ። የባሻር አልአሳድ መንግሥት ማብቂያ መቃረቡንም ለሁላችንም ግልጽ ሆኗል ያሉት በጣሊያን የጂ ሰባት ሀገሮችን የውጭ ጉዳይ ሚኒስትሮች ጉባኤ በመሳተፍ ላይ የነበሩት የውጭ ጉዳይ ሚኒስትር ቲለርሰን ወደ ሞስኮ ተጉዘዋል። በሶሪያ ጉዳይ ከሩሲያ ባለስልጣናት ጋርም እንደሚነጋገሩ ተጠብቋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተዘገቡ የሰላም ስምምነቶች ይዙ ዘንድ ሲሉም ተከታዩን አስተያየት ሰጥተዋል። It is also clear Russia has failed to uphold the agreements that had been entered into under multiple UN Security Council resolutions. የሰላም ድርድር ውጤታማ ያለመሆኑን እና ሩሲያም በሶሪያ ያለው ግጭት ማብቂያ ያገኝ ዘንድ በቂ አላደረገችም ሲሉ ቲለርሰን ተችተዋል። የአገራቸው ዓላማም በሶሪያ የአይሲስን መዋጋት መሆኑን ቲለርሰን ጨምረው ገልጠዋል። አድማጮች፣ ለሰዓቱ ዋና ዋና ርዕሶች የያዝነው ሰዓት በዚያ አበቃ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ስለ ዜናው አመሰግናለሁ አሉላ። አድማጮች እስከ ምሽቱ አራት ሰዓት ድረስ እንቀጥላለን። የምናስተናግዳችሁ አዲሱ አበበና አሉላ ከበደ። ሁለተኛው አጋማሽ ቀደም ብሎ እንደጠቀው ነው በርሴሪዎቹ ተጀምሯል። አሁን ለዚህ ክፍል ቀዳሚ ወዳደረግ ነው ጥንቅር ነው ሰዳችሁ ዩናይትድ ስቴትስ በኤርትራ ባህር ኃይል ላይ ተጨማሪ ማዕቀብ ጣለች። አስመራ የዓለም አቀፉ ማኅበረሰብ ያስቀመጣቸውን የጋራ መግባቢያ መስመሮች ጥሳ የጦር መሳሪያ ዕቀባ ከተጣለባት ሰሜን ኮሪያ የወታደራዊ ግንኙነት መሣሪያ ገዝታለች ሲል አንድ የተባበሩት መንግሥታት ድርጅት ዘገባ ወንጅሏታል። ዘገባው የሳሌም ሰሎሞን ነው። ሄኖክ ሰማግዜር ያቀርበዋል። በሰሜን ኮሪያ የተጣለውን የጦር መሳሪያ ማዕቀብ የሚመረምረው የተባበሩት መንግስታት ድርጅት ያቋቋመው ቡድን ኤርትራን ከፒዮንግያንግ ጋር በመናገድ ሲሆን ጅል ይሄ ለሶስተኛ ጊዜ ነው። ሂው ግሪፊት የአጣሪ ቡድኑ አስተባባሪ ናቸው። ኤርትራ በእርግጥም በተቆጣጣሪ ቡድኑ በ2015 2016፣ እና 2017 ዘገባዎች ውስጥ ተጠቅሳለች። በጎርጎሮሳውያን ዘመን መሆኑ ነው። ለሶስት ተከታታይ ዓመታት በዘገባው መጠቀሷን ተከትሎ ዩናይትድ ስቴትስ በኤርትራ ባህር ኃይል ላይ ማዕቀብ ጥላለች። ለኤርትራ ምንም አይነት የጦር መሳሪያ ሽያጭም ሆነ ወታደራዊ ግንኙነት ማድረግን ይከለክላል። ማዕቀቡ በዩናይትድ ስቴትስ ሕግ የኒውክሌር የጦር መሳሪያ ማበልጸግን የሚከለክለውን ዓለም አቀፍ ስምምነት በመጣስና በመተባበር በኢራን፣ ሶሪያና ሰሜን ኮሪያ የተጣለው ማዕቀብን በሚከለክለው ማዕቀፍ ስር ነው ኤርትራ ክልከላ የተላለፈባት። በሰሜን ኮሪያ ላይ የተጣለውን የጦር መሳሪያ ንግድ እቀባ፣ የጦር መሳሪያ መግዛትና ስልጠና በማግኘት ተላልፈዋል በሚል ስማቸው ከተጠራ ሰባት የአፍሪካ ሀገሮች ዝርዝር ውስጥ ነው ኤርትራ የተካተተችው። የተባበሩት መንግስታት ድርጅት ያቋቋመው የሁኔታ አጣሪ ቡድን ከአንድ ዓመት በፊት ኤርትራ በ አርባ አምስት ሳጥኖች የወታደራዊ መገናኛ ሬዲዮ ሬዲዮና፣ የአቅጣጫ ጠቋሚ አንቴናዎች እንዲሁም ማይክሮፎኖችና ሽቦዎችን ወደ ሀገር ውስጥ አስገብታለች። በሚስጢር የተላኩት ሳጥኖች ግን ወደ ኤርትራ ከመግባታቸው በፊት በመንገድ ላይ ተጠልፈው ነበር። የተባበሩት መንግስታት ድርጅት መሳሪያዎቹ የተላኩት ግሉኮም በተባለ የሰሜን ኮሪያን ምርቶች በማሌዥያ መሰረቱን አድርጎ የሚሸጥ ኩባንያ ነው ብሏል። ለዚህም ምክንያቱ እቃዎቹ ከሰሜን ኮሪያ መውጣታቸውን ለመደበቅ ነው። ከዚህ ቀደም በተባበሩት መንግስታት ድርጅት የቀረቡ ዘገባዎች ኤርትራ ወታደራዊና የቴክኒክ እርዳታን ግሪን ፓይን ከተባለ የሰሜን ኮሪያ ድርጅት ስለማግኘቷ ማስረጃ አለኝ ይላል። በ2016 ዓ.ም ኤርትራ ግሪን ፓይን ከተባለ ድርጅት ጋር ግንኙነት ፈጥራለች። ድርጅቱ የሰሜን ኮሪያ ትልቁ የጦር መሳሪያ አከፋፋይ ኩባንያ መሆኑን በተባበሩት መንግስታት ድርጅት የሕገወጥ ድርጅቶች ዝርዝር የተመዘገበ መሆኑም ይታወቃል። የጦር መሳሪያዎችን፣ ተምዘግዛጊ ሚሳይሎችና ሌሎች አካላቱን ለመካከለኛው ምስራቅና አፍሪካ በመሸጥም ይታወቃል። ሰሜን ኮሪያ ለአፍሪካ ሀገሮች የጦር መሳሪያ ለመሸጥ በእጅጉ ትጥራለች ሲሉ በስቶክሆልም የዓለም አቀፍ የሰላምና ጥናት እንደዚሁ ምርምር ተቋም የሚሰሩት ፒተር ዌዝማን ያስረዳሉ። ሰሜን ኮሪያ የጦር መሳሪያ ለመሸጥ የምትፈልገው በእርግጥም የመስራት አቅሙ ስላላትና በገበያም የተወሰነ ተፈላጊነት ያለው በመሆኑ ነው። ፍላጎቱ ደግሞ በቂ ሀብት ከሌላቸው ሀገሮች መሆኑ የሚያስገርም ነገር አይደለም። ምክንያቱም ሰሜን ኮሪያ የምትሸጣቸው መሳሪያዎች ጥራታቸው ዝቅተኛ ቢሆንም በአንጻሩ ብዙ ገንዘብ ስለማያስወጡ፣ ወይዝማን አክለውም ሰሜን ኮሪያ የምትሸጠው ጊዜያቸው ያለፈባቸውና እንደገና የተገጣጠሙ የሶቪየት ዘመን መሳሪያዎችን እንደሆኑ ይገልጻሉ። መሣሪያዎቹን የሚገዙት አገሮች ብዙ ዋጋ ስለማይከፍሉባቸው ሸማቾቹ የአፍሪካ ሀገሮችና ሌሎች ጥቂቶች መሆናቸው ይታወቃል። ሌላ ሀገር እነዚህን መሣሪያዎች አይገዛም። ሚያንማር የሰሜን ኮሪያን የጦር መሣሪያዎች ከዚህ በፊት በመግዛት ትታወቃለች። ኪዩባም እንዲሁ ተመሳሳይ የጦር መሣሪያዎች ከመግዛት ያለፈ አቅም ከሌላቸው ሀገሮች ተርታ እንደምትሰለፍ መረዳት ይቻላል። የኤርትራ ማስታወቂያ ሚኒስቴር በዩናይትድ ስቴትስ የተጣለውን እቀባ ጥቅስ ግራ የሚያጋባና አላስፈላጊ ሲል አውግዞታል። እንደዚህ መሰል አሰራሮችም ከበርካታ ዓመታት በፊት የተጀመሩ መሆኑን አስምሮበታል። ጥቅስ አሰራሩ የተለመደ ነው ይላል የውጭ ጉዳይ መስሪያ ቤቱ መግለጫ አስቀድሞ የተሳሳተ መረጃ ይሰራጫል። ከዚያ ይህንኑ ሴራ ያቀነባበሩት ራሳቸው ከሳሽ፣ ራሳቸው ዳኛ ሆነው ይወስናሉ ሲል አክሏል። ኤርትራ ከዚህ ቀደም የሶማሊያ ጽንፈኛ ቡድን አልሸባብን በመርዳት ከሰባት ዓመት በፊት የተባበሩት መንግሥታት ድርጅት የጦር መሳሪያ ማዕቀብ እንደ ጣለባት ይታወሳል። ማዕቀቡ የኤርትራ መንግሥት ባለሥልጣናት ላይ የጉዞ ማዕቀብና በአንዳንድ ወታደራዊና የፖለቲካ መሪዎች ገንዘባቸው በባንክ እንዳይንቀሳቀስም አግዷል። ማዕቀቡ ከተላለፈ ከአምስት ዓመታት በኋላ ኤርትራ አልሸባብን መርዳቷን አስመልክቶ ማስረጃ የለኝም ሲል አንድ የተባበሩት መንግስታት ድርጅት ያሰማራው አጣሪ ቡድን ይፋ ቢያደርግም እስካሁን ማዕቀቡ አልተነሳም። ይኸው አጥኚ ቡድን አክሎም መረጃ እንዳልተገኘ ስንገልጽ፣ ኤርትራ ለሶማሊያው አልሸባብ ወይም በስሩ ለሚንቀሳቀሱ ቡድኖች እርዳታ አድርጋ እንደሆነ ያለውን ጥርጣሬ አያነሳውም ብሏል። በሶማሊያ ውስጥ ላለውና ለነበረው የሰላም ማጣት ኤርትራ አብይ ምክንያት አለመሆኗን ነው የተባበሩት መንግስታት ድርጅት ግምገማ የሚያስረዳው። ዳንኤል ኦቅባራያ በሴንሰናቲ ኦሃዮ ዩኒየን ኢንስቲትዩትን ዩኒቨርሲቲ አስተማሪ ናቸው። ይሄ ሁሉ ግምገማ፣ ማስረጃና ማዕቀብ በአጠቃላይ ኤርትራ በዓለም አቀፉ ማህበረሰብ የተገፋች ሀገር ሆና እንዲሰማት አድርጓል ይላሉ። በኤርትራ ላይ የሚጣሉ ማዕቀቦች ግልጽ ባልሆኑ አሰራሮችና በጎ ባልሆኑ አመለካከቶች የሚተላለፉ መሆናቸው ይልቅ ለኤርትራ መንግስት የህዝብ ግንኙነት መሳሪያ ሆነውለታል ሲሉ ያስረዳሉ። በህዝብ ያልተመረጠው የኤርትራ መንግስት ይሄው አለም በሙሉ እኛን ይቃወማል በሚል የማሳመኛ ዘዴ ፈጥሮላቸዋል ይላሉ ኤርትራዊ ተንታኝ። even if you disagree with the eritrean regime on a whole host of things, we know that sanctions actually play into the hands of the authoritarian regime. <laughs> ዛሬ ብቻ ሳይሆን አስቀድሞም በ1940ዎቹ ሁሉ የነበረ በጎ ያልሆነ አመለካከት ወይም አዝማሚያ ነው ሲሉ እንሰማለን። ኤርትራ ከኢትዮጵያ ተለይታ ሀገር ከመሠረተች ወዲህ በፕሬዝዳንት ኢሳያስ አፈወርቂ ስትመራ ቆይታለች። ከምሽቱ አራት ሰዓት ፕሮግራማችን ይቀጥላል። አብራችን ልታመሹ እንጋብዛለን። ቀጣዩ ቅንብራችን ሐኪምዎን ይጠይቁ ደረት ላይ የሚሰማ የህመም ወይም የሥቃይ ስሜት ምንነትና ምልክቶቹ አሳሳቢነቱና የህክምና አማራጮቹ አዲስ ተከታታይ ቅንብር የመጀመሪያ ክፍል ነው። ዛሬ ሐኪሙን ይጠይቁ ይዞ የቀረበው ሙያዊ ትንታኔውን የሚሰጡን ዶክተር ደረጀ ሳህሌ በዚህ በዩናይትድ ስቴትስ በቴክሳስ ክፍለ ግዛት ፎርት ወዝ የሳንባና ከእንቅልፍ ጋር የተዛመዱ የጤና እውከቶች ሐኪምና እንዲሁም ልዩ የህክምና ክብካቤ የሚጠይቁ የህመም ሁኔታዎች ወይም ክሪቲካል ኬር ባለሙያ ናቸው። አሉላ ዝም ብለህ ትሰማኛለህ ነው? ባለጉዳዩ እዚህ ቁጭ ብሎ ነው። በስተነትህን ጥሩ አድርገህ አቅርብሃል። አዲስ ሰው አመሰግናለሁ። ትድህን አቅርቤ ያለው ወደ ውይይቱ በዚህ ሙዚቃ ተሸጋገሩ። መልካም ዶክተር ደረጀ ሳህሌ አዮ፣ ለዚህ ፕሮግራም የብዙ ጊዜ ተባባሪያችን ነዎት። በድጋሚ አግኝተኖታል። አመሰግናለሁ ለጊዜው። በቅድሚያ አመሰግናለሁ ስለጋበዛችሁኝ ዶክተር ደረጀ ደረት አካባቢ የሚሰማ የህመም ስሜትን ወይም የደረት ህመም በመባል የሚታወቀውን የህመም ሁኔታ ይመለከታል። ሰፊ ጥያቄ ነውና በመልክ በመልኩ አድማጮች እንዲረዱት ምን አይነት የህመም ሁኔታዎች በደረት ህመምነት እንደሚካተቱ ብንመለከትና በቀጣዮቹ ፕሮግራሞች በተናጠል የሚታዩ ሁኔታዎችን ብናነሳ። የደረት ህመም መቼ ነው አሳሳቢ የሚሆነው? ለምንስ ነው አሳሳቢነቱ? ምንድን ነው በራሱስ? አመሰግናለሁ። የደረት ህመም አንተ እንደ ገለጽከው አሉላ፣ ሰፊ ነው። ሰፊ ጥላ ነው። በሱ ስር ብዙ የተለያዩ ህመሞች ሊሆኑ ይችላሉ። በጣም አስቸኳይ እና የሰውን ህይወት አደጋ ላይ ሊጥል የሚችል የበሽታ አይነት ምልክት ሊሆን ይችላል፣ ወይንም ደግሞ ቀለል ያለ ሊሆን ይችላል። ይህንን ስል በጣም አጣዳፊ እና የሰው ህይወትን አደጋ ላይ ሊጥል የሚችለው እንግዲህ በደረታችን ውስጥ ያሉ የሰውነት ብልቶች አንዱ የልብ ነው። የልብ ህመምን የሚያጠቃልል ሊሆን ይችላል የልብ ህመም ምልክት ሊሆን ይችላል። በልብ ህመም እንኳ ብለን ስንናገር ብዙ አይነት የልብ ህመም አለ፣ ግን አንገብጋቢ የሆነው ሄርት አታክ በመባል የሚታወቀው የህመም አይነት ነው ማለት ነው። በልማድ የልብ ድካም የምንለውን ድንገተኛ የህመም ሁኔታ ነው የጠቀሱት። ልክ ነው። በልማድ የልብ ድካም እንለዋለን ግን የልብ ድካም እንግሊዝኛው እንግዲህ ኮንጀስቲቭ ሄርት ፌሊየርም ሊሆን ይችላል። እሱ እንደ ሄርት አታክ አጣዳፊ አይደለም። እንግዲህ አማርኛ መፈለግ ሊኖር ሊኖርብናል ግን ሁለቱንም እኛ የልብ ድካም ነው የምንለው። በዚህ ጊዜ አይ ቲንክ ማሳሰቢያ መስጠት የምንፈልገው ልብ ድካም እንበለው ና ሄርት አታክ በሚለው ቢሆን እሱ አሳሳቢና አጣዳፊ ስለሆነ ወደ ሕክምና ለመስጫ ቦታ በአስቸኳይ መሄድ ወይም በአካባቢያችን መጥራት የሚቻልበት መንገድ ካለ መጥራት ነው። በዚህ ሀገር በናይን ዋን ዋን ተብሎ እንደሚደወ ዘጠኝ አንዳንድ የድንገተኛ የስልክ ጥሪ ወይም ዘጠኝ አንዳንድ አንድ አስቸኳይ እርዳታ ለማግኘት የሚደረገውን የስልክ ጥሪ ነው። አምቡላንስ የቱን ያህል ፈጥኖ እንደሚደርስ፣ በምን መልኩ እንደሚስተናገድ ባላውቅም በኢትዮጵያም ተመሳሳይ ያለ ይመስለኛል። ጅማሬ ላይ እንዳለ ሰምቻለሁ። በጣም ጥሩ ጅማሬ ነው። ግን ያው ብዙ አብረን መስራት ያለብንና ለስራው እውቁነት ሁሉም ተሳትፎ ማድረግ አለበት ብዬ እላለሁ። በዚህ አጋጣሚ ካም እንግዲህ ዶክተር ደረጀ እንደ ገለጹት ደረት ስር ያሉ ዋና ዋና የሚባሉ አውታር የሰውነት አካላት ልብን ጨምሮ በርካታ ናቸውና የደረት ሕመም ሲባል አንድን ሕመም ብቻ እንደማይመለከት የልብ እንኳን ካልን በኋላ መልከ ብዙ ሊሆን እንደሚችል ገልጠዋል። ሌሎችስ የትኞቹ የሰውነት አካላት በደረት ሕመም ጊዜ ሊጎዱ ወይም የእነሱ ምልክት ሆኖ ሊታይ ይችላል የትኞቹ ያን አይነት ስሜት ሊፈጥሩ ይችላሉ። ጥሩ ነው። ያው ቅድም እንደተናገርኩት በደረት ውስጥ ያሉ የተለያዩ አካላት አሉ፣ የአካል ብልቶች አሉ። መጀመሪያው ልብ ነው ብለናል። ሁለተኛው ሳምባ ነው። ሳምባ ውስጥ እንግዲህ ብዙ የተለያየ አይነት ፍቅር ሊኖር ይችላል። በተለምዶ ኒሞኒያ ብለን የምንጠራው ወይም የሳምባ ኢንፌክሽን፣ የሳምባ ምች የሳምባ ምች እንደ እንደሱ ሊሆን ይችላል። ወይም ደግሞ የሳምባን የሚያለብሰው ልባስ አካል ኢንፍላሜሽን ወይም ሴሎች ይቆጡና እንደ ፕሎሬሲ ብለን የምንጠራው ይኖራል። አንዳንድ ጊዜ ሳምባ እንደ በአየር የተነፋ ባሉን ነው ፊኛ በስፒል ወይም በመርፌ ብንወጋት ፊኛዋ ቀጥታ አየሩን ታወጣና ትሟሸሻለች፣ ትሟሸሻለች አመሰግናለች። ልክ እንደዛ ኒሞቶራክስ የሚባል የሳምባ መሟሸሻ አለ ወይም ደግሞ የብለድ ክሎት ወይም ደግሞ የደም መቋጠርና መርጋት ሳምባ ውስጥ አለ እና እንደዚህ አይነት ብዙ ትልልቅ የሆኑ አሁን ይሄኛው ብለድ ክሎት ያልኩት እሱም አጣዳፊና ህይወትን በቅጽበት ሊያጠፋ የሚችል ነው። ኒሞንያም እንዲሁ በጊዜው ካልተያዘ። ዶክተር ደረጀ፣ የልብ ህመም ከቀላልና አላፊ የህመም ስሜትነት በጣም አስቸኳይ አጣዳፊ በአጭር ጊዜ ውስጥም ህይወትን ያህል ለማጣት የሚያደርስ ሊሆን እንደመቻሉ ዝርዝሮቹን ይሄ ህመም ሲሆን እንዲህ አይነት ሁኔታ ሲከሰት የሚለውን በዝርዝር የልቡንም የሳንባውንም ሌሎች ተጓዳኝ ህመም ሁኔታዎችም ካሉ በሌላ ፕሮግራም በሰፊው እንመለከታለን። በዋናነት ሰዎች ቸል ብለው እንዳያልፉት መቼ መጨነቅ አለባቸው፣ መቼ በእርግጥ አጣዳፊ የህክምና እርዳታ ለማግኘትና ደናም ከሆነ የለም የሚያሳስብ አይደለም፣ የህመም ማስታገሻ ሊረዳው ይችላል፣ ካልሆነም ክትትል ያስፈልገው ይሆን ይችላል እንዲባሉ ምን ሲሆን ፈጥነው ወደ ህክምና እንዲሄዱ መጠንቀቅ መጨነቅ ማሰብ አለባቸው። እሩ ጥያቄ ነው። ይሄ ነው በጣም አስፈላጊውና መለየት ያለብን ነገር። ህመሙ በድንገት ሲመጣ ድንገተኝነቱ ህመሙ ደግሞ ከህመሙ ጋር ተጨማሪ እንደ ፕሬሸር እንለዋለን፣ ቸስት ፕሬሸር እንለዋለን በአማርኛው አንዳት ሸክም ደረት ላይ እንደ ተቀመጠብን ሲሰማን ወይም ጨብጦ የማያዝ ወይም ስኩዊዚንግ ፔን ይሉታል ወይም ህመሙ ደግሞ ወደ መንጋጋ ሲተላለፍ ወደ ግራ እጅ ሲተላለፍ ወይም ወደ ጀርባ ሲሰራጭ፣ ተጨማሪ ደግሞ ትንፋሽ ማጠር ጋር ሲዛመድ፣ ብሎም ማቅለሽለሽ፣ ማዞር፣ የልብ ምት መጨመር፣ ላብላብ ማለት አንዳንድ ጊዜ የደም ግፊትን መለካት ከተቻለ የደም ግፊትም የልብ ምታትም ወይም ሀርት ቢት ቁጥሩን የመቀነስ እና የመውረድ ዝቅተኛ ቁጥር የማንበብ እነዚህ አጣዳፊ ናቸው። በለንበት አካባቢ ኢመርጀንሲ ስልክ ካለ እሱን መደወል፣ ቤተሰብ ካለ ቤተሰብ ጋር ወዲያው መደወል እና በሚቻለው ፍጥነት ሕክምና የሚሰጥበት ቦታ መድረስ መቻል አስፈላጊ ነው። ዶክተር ደረጀ ሳህሌ አየው። የደረት ሕመም ወይም ደረት አካባቢ የሚሰማ ሕመም መጨናነቅና ሌሎች ችግሮች ከቀላል ከኃላፊ የህመም ሁኔታ እስከ ከበድ ያለውና ልዩ ባለሙያ እስከሚጠይቁ ድረስ በተከታታይ የምናቀርበውን ፕሮግራም መንደርደሪያ ነው። በዛሬው ዕለት አጠር ያለ ቃለ ምልልስ ያደረግ ነው። በተከታታይ ፕሮግራሞቻችን መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ አሉላ በዚሁ ወደ ምሽቱ የመጨረሻ ቅንብር እናልፋለን አድማጮች። በምስራቅ አፍሪካ አገሮች የኮሌራ ታማሚዎች ቁጥር እየበረከተ የመጣበት ምክንያት ኤልኒኞ ከሚባለው የአየር ንብረት ሁኔታ ጋር የተያያዘ ሁከት ጋር መሆኑን ሳይንቲስቶች አመለከቱ። ኤልኒኞ የሚከሰትበትን ወቅት መተንበዩ ታዲያ ለጤና ጥበቃ ዝግጁነት ሊረዳ እንደሚችልም ተጠቁሟል። የአሜሪካ ድምፅዋ ጀሲካ በርማን ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች። ኤልኒኞ በተለያየ ወቅት በሁለትም በአራትም ራቅ እስልም በየ ሰባት አመቱ የሚፈጠር ዓለም አቀፍ የአየር ንብረት ለውጥ ክስተት ነው። በኤልኒኞ ወቅት የደቡብ አሜሪካን ጠርዝ ጠርዙን ይዞ ያለው የምስራቃዊ ፓሲፊክ ውቅያኖስ ጠለል ከወትሮ ይበልጥ ይሞቃል። በገና ሰሞን ምስራቅ የውቅያኖሱ ክፍል መጋል ይጀምርና ከወራት በኋላ ደግሞ ምዕራባዊውም የውቅያኖሱ ጠለል እንደ ምስራቁም ባይከፋ ይሞቃል። ያኔ ጎርፍና ድርቅ የመሳሰሉት ለኮሌራ መቀስቀስ አመቺ የሆኑ ከባድ የአየር ሁኔታዎች ይከሰታሉ። ባለም ዙሪያ በኤልኒኞ ወቅት የኮሌራ በሽታ አብዝቶ በሚከሰትባቸው አካባቢዎች የሚኖረው ሕዝብ ወደ 177 ሚሊዮን እንደሚሆን ይገመታል። በዩናይትድ ስቴትስ ቦልቲሞር ከተማ የሚገኘው ጆንስ ሆፕኪንስ ዩኒቨርሲቲ የወረርሽኞች ልዩ ሕክምና ባለሙያው ሾን ሙር የመሩት ቡድን ምስራቅ አፍሪቃ ውስጥ ኮሌራ ከወትሮ ይበልጥ ደጋግሞ መከሰቱን ደርሶበታል። የእነሱ ጥናትም ፕሮሲዲንግስ ኦፍ ደ ናሽናል አካደሚ ኦፍ ሳይንስስ በተባለው ብሔራዊ የሳይንስ አካደሚ መጽሔት ላይ ወጥቷል። አንዱ ምክንያት ሰዎች እደጅ በሚጸዳዱባቸው አካባቢዎች ጎርፍ ሲከሰት ጠራርጎ ወስዶ የመጠጥ ውሃውን ይበክላል። በከተሞቹ አካባቢ ደግሞ የቆሻሻ ማስወገጃዎች ሞልተው የሚፈሰው ቆሻሻ ወደ መጠጥ ውሃ ሊገባ ይችላል። በየአመቱ ቁጥራቸው ወደ 150 ሺህ የሚገመቱ ሰዎች የሚበዙትም ከሳሐራ በታች ባሉ የአፍሪቃ ሀገሮች የሆኑ ኮሌራ እንደሚያዙ የወረርሽኞች ልዩ ሕክምና ባለሙያው ሙር ይናገራሉ። በኤልኒኞ ወቅት የሆነ እንደሆን ግን ምስራቅ አፍሪቃ ውስጥ የኮሌራ ታማሚዎች ቁጥር በ50 ሺ መጨመሩን ነው ተመራማሪዎች የደረሱበት። እንደ ኤሮፓውያን አቆጣጠር ከ2000 ዓም አንስቶ እስከ 2014 በነበረው ጊዜ በተከሰቱ የኤልኒኞ የአየር ሁኔታዎች የኮሌራ ተያዡ ቁጥር እንዴት እንደተቀያየረ ጥናት ተደርጎበታል። በደቡባዊ አፍሪቃ አካባቢ ኤልኒኞ በተከሰተባቸው አመታት ካልተከሰተባቸው አመታት ጋር ሲነጻጸር በኮሌራ የተያዙ ሰዎች ቁጥር በ30 ሺህ ቀንሶ ታይቷል። ኮሌራ የተያዙ ሰዎች ህክምናውን ካላገኙ ግማሽ የሚሆኑት ከመቶ ሰው ሃምሳው ማለት ነው ሊሞቱ እንደሚችሉ ነው ጥናቶቹ የጠቆሙት። ይሁን እንጂ ኤልኒኞ እንደሚከሰት ቢያንስ ከስድስት ወር በፊት ከአንድ አመት በፊትም ጭምር አስቀድሞ መተንበይ ስለሚቻል የጤና ጥበቃ ባለስልጣናት ሊነሳ ለሚችለው ወረርሽኝ ቀደም ብለው መዘጋጀት እንደሚችሉ የጆንስ ሆፕኪንስ የህዝብ ጤና ጥበቃ ትምህርት ቤቱ የወረርሽኞች ኤክስፐርት ሙር ያስገነዝባሉ። አስቀድሞ ማስጠንቀቁ በሽታው እንዳይቀሰቀስ ሊያደርግ ባይችልም ቢያንስ ወረርሽኙ እንደጀመረ ጀመረ ሰሞን ሰው እንዳይሞት ለመከላከል ያስችላል። ኮሌራ የያዛቸው ሰዎች የሰውነትን ፈሳሽ የመተካት ሕክምና እንዲያገኙ ከተደረገ የሚሞተው ሰው ቁጥር ወደ አንድ ከመቶ ሊያቆለቁል እንደሚችል ነው የጤና ጥበቃ ባለሙያው ምሁር የሚያስረዱት። አሁን እንዲያውም ኤልኒኞ ከመከሰቱ አስቀድሞ ኮሌራን ለመከላከል የሚያስችሉ በዝቅተኛ ዋጋ የሚገኙ ክትባቶች ሊሰጡ እንደሚችሉ አክለው ተናግረዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ስለ ረሃብ ጉዳይ አስቀድሞ የሚያስጠነቅቀው ስርዓት በገለጸው መሰረት በ45 ሀገሮች ዙሪያ ያሉ 70 ሚሊዮን የሚሆኑ ሰዎች የአስቸኳይ ጊዜ ረድኤት ያስፈልጋቸዋል። ለእንደዚህ አይነት ሁኔታ አስተዋጽኦ ያደረጉት ከባድ ድርቅ፣ የኢኮኖሚ አለመረጋጋትና ግጭቶች ናቸው። እነዚህ ቀውሶች በአብዛኛው ሰው ሰራሽ ናቸው ሲሉ የዩኤስአይዲ ማለት የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎት የምግብ ለሰላም ጽህፈት ቤት ተጠባባቂ ዳይሬክተር ማቲው ኒምስ ገልጸዋል። ይህ በተለይም በደቡብ ሱዳን በናይጄሪያና በየመን የታየ ነገር ነው። በከፊል ደቡብ ሱዳን ረሃብ እንደገባ ባለፈው የካቲት ወር ተገልጿል። ናይጄሪያና የመን ደግሞ በረሃብ አደጋ አፋፍ ላይ ነው ያሉት። ደቡብ ሱዳን ውስጥ እንደ አውሮፓ አቆጣጠር በ2013 ዓ.ም በፕሬዝደንት በፕሬዚደንት ሳልቫኪር እና ምክትል ፕሬዝደንት በነበሩት ሪክ ማቻር መካከል የተከሰተው የስልጣን ሽኩቻ ወደ እርስ በርስ ጦርነት አመራ። በእንዲህ አይነቱ ሰው ሰራሽ ቀውስ ምክንያት ታዲያ በ5.5 ሚሊዮን የሚገመቱ ከጠቅላላው የደቡብ ሱዳን ህዝብ ወደ ግማሽ የሚጠጉ ሰዎች የረሃብ ሁኔታ ተደቅኖባቸዋል። ናይጀሪያ ላይ በተለይም በቦርኖ ክፍለ ሀገር ከመኖሪያቸው የተፈናቀሉ ሰዎች እስከ ሰኔ ወር ባለው ጊዜ ውስጥ ከባድ የምግብ እጥረት ይገጥማቸዋል። በቀላሉ በማይደረስባቸው አካባቢዎች ባለፈው ዓመት ረሃብ ሳይከሰት እንዳልቀረ የሚያሳዩ ምልክቶች ሳይኖሩ አልቀሩም ሲሉ ተጠባባቂው ምክትል ስራ አስኪያጅ ኒምስ አስገንዝበዋል። ዩናይትድ ስቴትስ ወደ 386 ሚሊዮን ዶላር የሚጠጋ ገንዘብ በቻድ ሀይቅ ተፋሰስ ክልል በቀውሱ ለተጎዱ ሰዎች ማቅረቧን ኒምስ ጠቁመዋል። የመን ላይ ከ17 ሚሊዮን በላይ የሚሆን ህዝብ የምግብ እጥረት ገጥሞታል። ከእነሱም 7 ሚሊዮኖቹ የአስቸኳይ ጊዜ ምግብ ረድኤት ያስፈልጋቸዋል። ዩናይትድ ስቴትስ ካለፈው ዓመት አንስቶ ለየመን 432 ሚሊዮን ዶላር የሚሆን ገንዘብ ለሰብአዊ ረድኤት እንዳበረከተች ተጠባባቂው ስራ አስኪያጅ ኒምስ ገልጸዋል። ዩናይትድ ስቴትስ በደቡብ ሱዳን ረድኤት ለማቅረብ ረሃብ እስከሚገባበት ጊዜ ድረስ አልጠበቀችም። በተቻለ መጠን ብዙ ህይወት ለማትረፍ የምታደርገውን ጥረት ትቀጥላለች። ዩናይትድ ስቴትስ ዋናዋ የደቡብ ሱዳን ረድኤት አቅራቢ ሀገር ናት። የደቡብ ሱዳን እርስ በርስ ጦርነት ከአራት ዓመታት በፊት ታህሳስ ወር ላይ ከተጀመረበት ጊዜ አንስቶ ዩናይትድ ስቴትስ ከ2 ነጥብ 1 ቢሊዮን ዶላር በላይ አበርክታለች። ዩናይትድ ስቴትስ ከሞራላዊ ግዴታ በመነሳትና በቀጥታም ተጠቃሚ በመሆኗ በዓለም ዙሪያ ሰብአዊ ረድኤት ማቅረቡን ትቀጥላለች፣ ሲል የዛሬው ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች ስርጭታችን ሊጠናቀቅ ቀሩን ጥቂት ደቂቃዎች ናቸው። አዲሱ አበበ የማጠቃላይ ዜናውን ያሰማናል። የአስቸኳይ ጊዜ እርዳታ ለሚጠብቁ ተረጂዎች ምግብ ለማቅረብ ከሚያስፈልገው ድጋፍ እስካሁን የተገኘው ሀምሳ ከመቶ ብቻ መሆኑን የዓለም የምግብ ፕሮግራም ደብሊዩ ኤፍ ፒ አስታውቋል። የሶማሊያ ከፍተኛ የሃይማኖት ሊቃውንት አገሪቱ ውስጥ እየተስፋፋ የመጣውን አዲስ የአክራሪዎች ቡድን አወገዙ። የአልሻባብ አማጽያን አገሪቱን በሽብር ቀውጢ እያደረጉና በየስፍራውም ጥቃት እያካሄዱ የሕግ የበላይነት እንዳይሰፍንም መሰናክል እየፈጠሩ ባሉበት በዚህ ሰዓት ሶማሊያ ሌላ አክራሪና ጽንፈኛ ቡድን ማስተናገድ አትችልም ብለዋል የሃይማኖት ምሁራኑ። አደገኛ ነው የተባለ አንድ የሶማሊያ የባህር ላይ ዘራፊ ቡድን መሪ ያልተሳካ ሙከራ ባለፈው ቅዳሜ አድርጎ ወዲያው መሰወሩና መጥፋቱ ተገለጠ። ሩሲያ ሶሪያን መርዳቷን ታቆማለች የሚል እምነት ያላቸው መሆኑን የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ተናገሩ። የባሽር አልአሳድ መንግሥት ማብቂያ መቃረቡን ለሁላችንም ግልጽ ሆኗል ያሉት በጣሊያን የጂ ሰባት አገሮች የውጭ ጉዳይ ሚኒስትሮች ጉባኤ በመሳተፍ ላይ ያሉት የውጭ ጉዳይ ሚኒስትሩ በአሁን ሰዓት ወደ ሞስኮ ሄደዋል። በነገራችን ላይ ሞስኮ ተጉዘው በዚያ በሶሪያ ጉዳይ ከሩሲያ ባለሥልጣናት ጋርም ይነጋገራሉ ተብሏል። የሶሪያው ፕሬዚዳንት ባሽር አልአሳድ ባለፈው ሳምንት በራሳቸው ሀገር ውስጥ የአማጽያን ቁጥጥር ስር በሚገኝ አካባቢ የኬሚካል ጦር መሳሪያ ጥቃት በማካሄዳቸው ፕሬዚዳንት ዶናልድ ትራምፕ የአየር ድብደባ አዝሰው ነበር። አሁን ደግሞ በዚህ ሳምንት ፕሬዚዳንት ትራምፕ አንድ የተዋጊ አውሮፕላኖች ተሸካሚ ጦር መርከብ ወደ ሰሜን ኮሪያ ልካለች፣ ኪም ጆንግ ኡንን ለማስጠንቀቅ። ዜናዋ በቃ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበነን ፕሮግራሙን ያቀናበረችልን ብርሃን ኃይሉ ከተተኪው የስርጭት መሐንዲስ ጋራ በመሆን በሌሎች ባልደረቦቻችን ስም እንሰናበታለን። ነገረቡ ከሚሶስት ሰዓት ላይ እንመለሳለን። አሁን ፕሮግራም ይቀጥላል። yes.